Economy U የቻይና ውጭ ጉዳይ ሚኒስትር ዋንግ ዪ ወደ አዲስ አበባ ከማቅናታቸው በፊት ትናንት ማክሰኞ በዳካር በሰጡ መግለጫ ቻይናና አፍሪካ በግንኙነታቸው ረገድ ጠቃሚ መግባባት ላይ መድረሳቸውን ተናግረዋል። የቻይና አፍሪካ የትብብር ፎረም ወይም ፎካክ ሲጠናቀቅ ውጭ ጉዳይ ሚኒስትሩ ከሴኔጋሉ አቻቸው አይሳታ ታልሳል ጋር በመሆን በሰጡት መግለጫ ዓለም አቀፉ ነባራዊ ሁኔታ የቱንም ያክል ቢቀየርና ቻይናና አፍሪካ ምንም አይነት ፈተናዎችና እንቅፋቶች ቢገጥሟቸው ሁለቱ ወገኖች ች ፖለቲካዊ መተማመንን ለማጠናከርና ተግባራዊ ትብብርን ጥልቅ ለማድረግ ቁርጠኛ ሆነው ለመዝለቅ መስማማታቸውን ገልጸዋል። ቻይናና 53 የአፍሪካ አገራት የተሳተፉበትና ከሴኔጋል ዋና ከተማ ዳካር አቅራቢያ በምትገኘው ዲያምኒያዲዮ የተካሄደው ይኸው ስብሰባ በርከት ባሉ ዘርፎች ላይ ያተኮረ ነበር። የቻይና አፍሪካ አማካሪ ተቋም መስራች እና ዳይሬክተር አቶ አሌክሳንደር ደምሴ ስምንተኛውን የቻይና አፍሪካ የትብብር ፎረም በቅርብ ሲከታተሉ ከቆዩ ባለሙያዎች አንዱ ናቸው። ስምንተኛው ዙር ስብሰባ ልዩ የሚያደርገው ነገር ምንድን ነው? የቻይናና የአፍሪካን አገሮች ግንኙነት የበሰለ እየመጣ እንደሆነ የሚያሳይ አንድ ስብሰባ ነው ማለት እንችላለን። ቻይና ከዚህ በፊት ሁሌ የሶስት አመት እቅድ ብቻ ነበር ይዛ የምትቀሳቀሰው። አሁን ግን የአስር አመት እቅድ ይዛ መጥታለች። በዚህ የአስር ዓመት እቅድ ውስጥ አሁን የተወሰኑት ውሳኔዎች የመጀመሪያውን ሶስት ዓመት የሚመለከቱ ናቸው፣ ግን እስከ ሀያ ሺህ ሰላሳ አምስት ድረስ የታሰቡ አይዲያዎች እና ፕሮጀክቶች አሉ። ያው እሱን የሚያንጸባርቅ ስብሰባ ነበር። በጣም ሳክሰስፉል ነበር ብዬ እገምታለሁ። የቻይና አፍሪካ የትብብር ፎረም የሚኒስትሮች ስብሰባ ባለፈው ሰኞ ሲጀመር ንግግር ያደረጉት የቻይናው ፕሬዚዳንት ሺ ጂንፒንግ ስልሳ አምስት ዓመታት ላስቆጠረው የቻይናና የአፍሪካ አገሮች ዲፕሎማሲያዊ ግንኙነት አዲስ መንገድ መቀየዱን ይፋ አድርገዋል። በሴኔጋል ከተካሄደው ስብሰባ በፊት ሁለቱ ወገኖች በጥምረት ያዘጋጁት የቻይና አፍሪካ ትብብር ርዕይ 2035 በመጀመሪያዎቹ ሶስት ዓመታት በዘጠኝ ዘርፎች ላይ የሚያተኩር መሆኑን ፕሬዝዳንቱ ገልጸዋል። ፕሬዝዳንቱ እንዳሉት ከዘጠኙ የትኩረት አቅጣጫዎች ቀዳሚው በቀጥታ የኮቪድ-19 መከላከያ ክትባት ጉዳይን የተመለከተው የሕክምናና የጤና መርሃ ግብር ነው። የአፍሪካ ሕብረት በጎርጎርሳዊው 2022 ከአህጉሩ ሕዝብ 60 በመቶውን ለመከተብ የያዘውን እቅድ እንዲሳካ ተጨማሪ 1 ቢሊዮን የኮቪድ-19 መከላከያ ክትባት ለአፍሪካ እናቀርባለን። ከዚህ ውስጥ 600 ሚሊዮን ክትባት በነፃ። የተቀረው 400 ሚሊዮን ክትባት ደግሞ የቻይና ኢንተርፕራይዞች ከሚመለከታቸው የአፍሪካ ሀገራት ጋር በጥምረት እንዲያመርቱ በማድረግ የሚቀርብ ይሆናል። የአፍሪካ ሀገሮች አስር የህክምናና የጤና አጠባበቅ ፕሮጀክቶችን እንዲያከናውኑ ቻይና እገዛ ታደርጋለች። ከዚህ በተጨማሪ 1500 የህክምናና የህዝብ ጤና አጠባበቅ ባለሙያዎችን ወደ አፍሪካ ትልካለች። ፕሬዚዳንት ሺ ጂንፒንግ በንግግራቸው ይፋ ያደረጉት ሁለተኛው መርሃ ግብር የድህነት ቅነሳና የግብርና ልማት ነው። በዚህ መርሃ ግብር ቻይና አስር የድህነት ቅነሳና የግብርና ፕሮጀክቶችን በአፍሪካ ለመከወን መዘጋጀቷን ሺጂንፒንግ ተናግረዋል። ፕሬዚዳንቱ እንዳሉት አገራቸው 500 የግብርና ባለሙያዎችን ወደ አፍሪካ ትልካለች። እቅዱ ዘመናዊ የግብርና ቴክኖሎጂ ማዕከላት ማሰልጠኛዎችና ሰርቶ ማሳያዎችን መገንባትን ያካተተ ነው። በንግድ ማስፋፊያ ረገድ በተወጠነው እቅድ የአፍሪካ የግብርና ውጤቶች ለቻይና ገበያ የሚቀርቡበትን መንገድ የሚያፋጥንና የሚያቀላጥፍ ስርዓት ለመዘርጋት የፕሬዚዳንት ሺጂንፒንግ መንግስት አቅዷል። የአፍሪካን የወጪ ንግድ ለማገዝ ቻይና አስር ቢሊዮን ዶላር እንደምታቀርብ ፕሬዚዳንቱ ተናግረዋል። ቤልት ኤንድ ሮድ ኢኒሺየቲቭ በተባለው የቻይና እቅድ ላይ በሚመረኮዘው መርሃ ግብር አገራቸው የአፍሪካ አገሮችን እርስ በርስ የሚያገናኙ አስር የመሰረተ ልማት ግንባታዎችን ለማከናወንና ከአፍሪካ ነፃ የንግድ ቀጠና ጽህፈት ቤት ጋር የኢኮኖሚ ትብብር የሚያበጅ የባለሙያዎች ቡድን ለማቋቋም ሺጂንፒንግ ቃል ገብተዋል። አራተኛው እቅድ በሶስቱ ዓመታት የቻይና ኩባንያዎች ከ10 ቢሊዮን ዶላር በማያንስ መዋለ ንዋይ በአፍሪካ እንዲሰማሩ ለማበረታታትና የቻይና አፍሪካ የግል መዋለ ንዋይ መድረክ ለማቋቋም የተወጠነ ነው። ቻይና አስር የኢንዱስትሪ ማስፋፊያና የስራ ፈጠራ ፕሮጀክቶችን በአፍሪካ እንደምታከናውን የተናገሩት ፕሬዚዳንት ሺጂንፒንግ የአህጉሪቱን አነስተኛና መካከለኛ ኢንተርፕራይዞች ለመደገፍ ለአፍሪካ የፋይናንስ ተቋማት 10 ቢሊዮን ዶላር ብድር እንደምታቀርብ ቃል ገብተዋል። ቻይና ከዓለም አቀፉ የገንዘብ ድርጅት ካላት የመበደር አቅም 10 ቢሊዮን ዶላሩን ለአፍሪካ አገራት ለማስተላለፍ ዝግጁ መሆኗን ሺ ገልጸዋል። አሁን ትልቁ ለውጥ ነው ብለን የምንገምተው አፍሪካን ሀገሮች ራሳቸው የራሳቸውን ምርቶች ወደ ቻይና እንዲልኩ ይፈለጋል። ወደ ቻይና እንዲሸጡ ይፈለጋል። እስከ ሁለት ሺ ሀያ አራት ድረስ እስከ ሶስት መቶ ቢሊዮን ዩስ ዶላር የአፍሪካን ቁሳቁሶች ቻይና ኢምፖርት ማድረግ ትፈልጋለች። ከአፍሪካን ሀገሮች ማለት ነው። ይሄ ራሷን ትልቅ እድል እየፈጠረ ነው። እነ ኢትዮጵያ ያሉት ሀገሮች ሌሎች ትልልቅ የግብርና ዕቃ ምራቾች የተባሉት ሀገሮች በዚህ በጣም ሊጠቀሙ ይችላሉ። ለዚህ ቻይና ራሱን የቻለ የኢምፖርት ፕሮሲጀር ግሪን ሌንስ ተብሎ ነው የተሰየመው ልትፈጥር ወስናለች። ከዛ አልፎ ደግሞ ዜሮ ታሪፍ ሊስት የሚባል ነገር አለ፣ ልክ እንደ አጎዋ ከዚህ በፊት ለኢትዮጵያ እንደፈቀደው ማለት ነው። ያለ ምንም ታሪፍ እቃ ወደ ቻይና እንዲገባ የምትፈቅድበት ሊስት አለ። ያንን ሊስት ለማስፋፋት ዝግጁ ነች ብላለች ከሁለት ሺ ሀያ አራት ማለት ነው። ይሄ ራሱ ትልቅ ለውጥ ነው። ከዛ አልፎ የአሎኬት የተደረጉት ገንዘብ ወይስ ካፒታል የተለያዩ ይዘው እየመጡ ነው። ቀጥታ ዝም ብሎ ብር መስጠት ብቻ ሳይሆን ካፒታል መስጠት ብቻ ሳይሆን ከዚህ በፊት እንደነበረው አሁን ከተለያዩ ስትራክቸሮች ጋር የተገናኙ እንቅስቃሴዎች እየፈጠረች ነው። በጣም ጥሩ ነው። ከዛ አልፎ አስር ቢሊየን ክሬዲት ላይን ለአፍሪካን ፋይናንሻል ኢንስቲትዩሽን ተሰጥቷል። አስር ቢሊየን ለቻይና ካምፓኒዎች አሎኬት ተደርጓል። እነዚህ ቻይና ካምፓኒዎች ግን አፍሪካን ሀገር ውስጥ በግድ የኢንዱስትሪን ዘርፉን ማስፋት አለባቸው። አስር የተለያዩ ፕሮጀክቶች ከኮንቲኔንታል ፍሪ ትሬድ አግሪመንት አሁን አዲስ የተፈጠረው አፍሪካ ከኮንቲኔንት ላይ የተፈጠረውን ፍሪ ትሬድ አግሪመንት ለመጠቀም የሚጠቅሙ ፕሮጀክቶች በዛ ብር እንዲፈጠሩ እያደረገች ነው። ፕሬዚዳንት ሺጂንፒንግ በስብሰባው ይፋ ያደረጓቸው ዘርፈ ብዙ እቅዶች የዓለምን ትኩረት የመሳባቸውን ያክል ቻይና ከአፍሪካ ባላ ግንኙነት ተጠቃሚው ማን ነው የሚለው ሙግት ላለፉት ጥቂት ዓመታት በርትቶ ታይቷል። ቻይና ባለፉት ሁለት አስርተ ዓመታት በአፍሪካ ያከናወነችውን መዋለ ንዋይና ለአገራቱ የሰጠችውን ብድር ፍላጎቷን ለማስፈጸም ትጠቀምበታለች የሚል ክስ ይደመጣል። በጀርመን ላይፕዚግ ዩኒቨርሲቲ የፖለቲካል ኢኮኖሚ እና የአፍሪካ ጥናት ፕሮፌሰሩ ሄልሙት አሼ ግን በዚህ ረገድ የተለየ አተያ አላቸው። ይ ሲንሲር ዳት ኮንሸስ ፖሊሲ ቻይና ሀዝ ኖ ኢንትረስት ይሁነኝ ተብሎ የታቀደ ፖሊሲ መሆኑን እጠራጠራለሁ። ቻይና የአፍሪካ አገሮች በዕዳ ወጥመድ ውስጥ ሲወድቁ የማየት ፍላጎት የላትም። ችግሩ የአፍሪካ አገሮች ከቻይና ከተበደሩት ግማሹ ድብቅ ነው። ድብቅ ዕዳ ማለት የአከፋፈል ውሉ ሂደቱና የመሳሰሉ ጉዳዮች አይታወቁም። በአሜሪካው የጆን ሆፕኪንስ ዩኒቨርሲቲ የቻይና አፍሪካ ጥናት ተቋም ባለፈው መስከረም ይፋ ያደረገው አንድ ጥናት ዛምቢያ ከቻይና መንግስትና የግል ተቋማት 6.6 ቢሊዮን ዶላር መበደሯን ይፋ አድርጓል። ይህ የቀደመው የዛምቢያ መንግስት ይፋ ካደረገው በእጥፍ ገደማ ከፍ ያለ ነው። እንዲህ አይነቱ የግልጽነት እጦት ቻይናን ለትችትና ጥርጣሬ አጋልጧታል። የቻይና አፍሪካ አማካሪ ተቋም ዳይሬክተር አቶ አሌክሳንደር ግን የአፍሪካ ሀገሮች ከሩቅ ምስራቅ ወዳጃቸው ባላቸው ግንኙነት በቅጡ ለመጠቀም ብልህ ሊሆኑ እንደሚገባ ያምናሉ። አንዳንድ ሀገሮች ትንሽ የተሻለ አቅም አላቸው። የተሻለ ግንዛቤ ይዘው እየመጡ ነው። አሁን ሳውት አፍሪካ ብንጠቅስ፣ ኢትዮጵያም ጥሩ ሁኔታ ላይ ነው ያለችው። ኬንያ አሁን ትንሽ የተሻለች እየመጣች ነው። ግብፅም ጥሩ ጥሩ አጠቃቀሙን እያወቀችን በጥሩ መልክ እያዘችው ነው። ግን ብዙ አፍሪካን አገሮች በጣም እንደገና የበለጠ ስራ መስራት አለባቸው እገምታለሁኝ እና እውቀቱ ዝም ብሎ አንድ ስብሰባ ብቻ መሳተፍ ሳይሆን ሌት ቀን ስራው ላይ መስራት ግድ ይላል ብዬ የማስብ ሰው ነኝ። ቻይና አፍሪካ ጋር ያላትን ግንኙነት የበለጠ እያጠናከረች እየመጣች ትሄዳለች እንጂ ወደኋላ አትልም። ምክንያቱም ሰፋ ባለው አስተያየት እንኳን ስናይ ወደፊቱ የሚፈጠረው አዲስ ያ ሰፕላይ ቼን እንበለው፣ አዳዲስ ግንኙነት እንበለው፣ አዳዲስ ማርኬቶች እንበለው፣ ያ በሙሉ ለቻይና አስፈላጊ ነገር ስለሆነ አሁን የቻይናን ቤልት ኤንድ ሮድ ኢኒሼቲቭ ብናይ ዋና ዓላማው እሱ ነው። አዳዲስ ማርኬቶችን በተለያዩ ኢንፍራስትራክቸር ማገናኘት እና የእነዚህ ማርኬቶች በራሷ አስተሳሰብ እና በራሷ ቆሳቆሶች ጠቀም ነው የምታስበው እና አሁን አፍሪካን ሀገሮችም እንደዛ ማሰብ መጀመር አለባቸው ብዬ ገምታለሁ። የበፊቱ ዓለም ሳትሆን እኛ መከተል ያለብን የበፊቱ ዓለም ስል ደግሞ የኢሮፒያን እና ወስተርን ካንትሪዝ ቤስድ ኢንፍራስትራክቸር ብቻ ሳይሆን መጠቀም ያለብን አዳዲስ ኢንፍራስትራክቸሮችም እየመጡ ናቸው። እነሱንም ራሳችን መፍጠር ራሳችን ስለ አፍሪካን ሀገሮች ራሳቸውን መፍጠር እንችላለን የሚል ሀሳብ አንዳንድ ሀገሮች በደንብ እየተረዱ እየጠቀሙበትን እየሄዱ ነው እና ኢትዮጵያ ጥሩ ሁኔታ ላይ ነው ያለችው። የበለጠ ግን መስራትም አለብን እገምታለሁ። የቻይና የእዳ ጫና ከተጫናቸው የአፍሪካ ሀገሮች መካከል ከቤጂንግ በወሰደችው ብድር የባቡር መጓጓዣዎች፣ አውራ ጎዳናዎችና እና የስኳር ፋብሪካዎች እንደዚሁም የተለያዩ ማምረቻዎችን ጨምሮ ግዙፍ መሰረተ ልማቶች ስትገነባ የቆየችው ኢትዮጵያ ትገኝበታለች። አገሪቱ በኮቪድ-19 ወረርሽኝና የሰሜን ኢትዮጵያ ጦርነት ሳቢያ ከቻይና የተበደረችውን ገንዘብ መክፈል ቸግሯታል። በአሜሪካው የጆን ሆፕኪንስ ዩኒቨርሲቲ የቻይና አፍሪካ ጥናት ተቋም ሰነድ እንደሚያሳየው ከጎርጎሮሳዊው 2000 እስከ 2018 ባሉት ዓመታት ቻይና ለአፍሪካ አገሮች ከሰጠችው 148 ቢሊዮን ዶላር ብድር 13.7 ቢሊዮን ዶላር የወሰደችው ኢትዮጵያ ነች። ኢትዮጵያ ከወደ ቻይና የተበደረችው የገንዘብ መጠን በቡድን ሀያ አገራት በኩል የጀመረችውን የዕዳ አከፋፈል ሽግሽግ ሊያወሳስብ እንደሚችል ባለሙያዎች ስጋት አላቸው። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸት የበቀለ ነኝ። ጠና ይስጥልኝ።